የመከላከያ ሰራዊት ከትግራይ ክልል የወጣው በአራት ግንባሮች ተከፍሎ ከአንድ ወር በላይ በቆየ ሂደት መሆኑን ጠቅላይ ሚኒስትር አብይ ገለጹ። በትግራይ ክልል ያለው ግጭት ከፍተኛ ጣልቃ ገብነት ያለበት መሆኑንና በብዙዎች ዘንድ ግጭት እንዲቆም እንደማይፈለግ ዛሬ ለተወካዮች ምክር ቤት አባላት የተናገሩት ጠቅላይ ሚኒስትሩ የዚህም ዓላማ ትግራይን ጨምሮ ኢትዮጵያን ማዳከም ነው ብለዋል። የህወሀት ባለሥልጣናት በተደጋጋሚ በሰጧቸው መግለጫዎች የኢትዮጵያ ሰራዊት መቀለን ጨምሮ ከክልሉ የወጣው ተሸንፎ መሆኑን ቢገልጹም ጠቅላይ ሚኒስትር አብይ ግን መንግስታቸው ጥናት በማድረግ ባሳለፈው ውሳኔ ማስወጣቱን ገልጸዋል። ሬፈረንደም ህዝበ ውሳኔ ብለው በገለጹት ምርጫ የኢትዮጵያ ህዝብ ሰላምና ጠንካራ መንግስት እንደሚፈልግ አሳውቋል ያሉም ሲሆን ይህን ለመቀልበስ የሚነሳ ማንኛውም ሀሳብ ተቀባይነት የለውም ብለዋል። እስካሁን የነበረውን አይነት መንግስታዊ መዋቅር እንዲቀጥል የመንግስታቸው ፍላጎት እንዳልሆነ ገልጸው በምርጫው የተሳተፉ የፖለቲካ ፓርቲዎች እንደየተሳትፏቸው በመንግስት አስፈጻሚ መዋቅር ውስጥ እንደሚካተቱም ጠቅላይ ሚኒስትሩ ጠቁመዋል። የህዝብ ተወካዮች ምክር ቤት በዛሬው አራተኛ ልዩ ስብሰባው ለ2014 ዓ.ም የቀረበውን 561.67 ቢሊዮን ብር ባጀትም አጽድቋል። ከኔዲያ አባተ ዘገባ ድርሶናል። የህዝብ ተወካዮች ምክር ቤት በአምስተኛ ዘመን ስድስተኛ ዓመት የስራ ዘመኑ ባደረገው የመጨረሻ ስብሰባ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላት ለተነሱላቸው የተለያዩ ጥያቄዎች ሰፊ ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ማብራሪያ ከሰጡባቸው ጉዳዮች መካከል የትግራይ ክልል ጉዳይ ዋነኛው ነው። ፌዴራል መንግስት ሰራዊቱን ከትግራይ ክልል ለማስወጣት የወሰነው በጥናት ላይ በመመስረት እንደሆነ የገለጹት ጠቅላይ ሚኒስትሩ፣ ውሳኔው ላይ ለመድረስ የኢትዮጵያን የቀድሞ ታሪክ ጨምሮ በቅርብና በሩቅ ጊዜያት በጦርነት ውስጥ ያለፉ የሌሎች ሀገራት ታሪክ መጠናቱንም ነው የተናገሩት። ከዚህ አንጻር ኤርትራ ከኢትዮጵያ ለመገንጠል ያደረገችውን ጦርነት ለአብነት የጠቀሱት ጠቅላይ ሚኒስትሩ በወቅቱ ነበረ እንዳሉት የውጭ ኃይሎች ጣልቃ ገብነት ሁሉ በአሁኑ የትግራይ ክልል ግጭትም ከፍተኛ ጣልቃ ገብነት መኖሩንና ብዙዎች ግጭቱ እንዲቆም እንደማይፈልጉ ጠቁመዋል። ኢትዮጵያና ኤርትራ ሰላሳ ዓመት ተዋጉ መቼም ኢትዮጵያና ኤርትራ ሰላሳ ዓመት ሲዋጉ ሁሉ ሃሳብ፣ ሁሉ ፍላጎት፣ ሁሉ ትጥቅ፣ ሁሉ በጀት የነሱ ነበር ብለን እራሳችንን አንሸውትም። ከጀርባዎቻችን ከፍተኛ ኃይሎች ነበሩ። በደንብ ያባሉኝ ምን አገኙ? የደቀቀች የደከመች ኤርትራ፣ የደቀቀች የደከመች ኢትዮጵያን ፈጠሩ። ብዙ ሰው ረገፈ፣ ብዙ ሀብት ረገፈ። መጨረሻ ያገኘ ነው ግን ሁለት የደቀቀ አገር ነው። አሁን ያለውን የትግራይ ሁኔታውን ስንመለከት በእኔ ግምት ግጭቱ እንዲቆም የሚፈልግ ኃይል ብዙ አይደለም። እንዲሁ የተጋጨን የተጋጋጠን የተጋጋጥን የደቀቀች ትግራይ የደቀቀች ኢትዮጵያን ማየት ወዲያው ደግሞ አማራና ኦሮሞ እያለው የደቀቀ ኦሮሚያ የደቀቀ አማራን ማየት ፍላጎቶች ያሉበት ነው የሚል ምልከታዎች አይተናል። አደገኛ ልምምዶች አይተናል። ወጣ ደግሞ አለ ዩክሬን አየን። አሁን ዩክሬን ያለውን ነገር ምንድነው የሆነ ያለው? ዩክሬን ላይ ይመሳሰላል። ምስራቅ ዩክሬንና አሁን በሰሜን በእኛ ሀገር ያለው ነገር ምንድን ነው? ከኋላ ያሉ አክተሮችን ይመስላሉ። ዩክሬን ላይ የሚወሰን ውሳኔ ሪአክት የሚደረግበትና ኢትዮጵያ ሲወሰን ሪአክት የሚደረግበት አራምባና ቆቦ ለአንድ አይነት ሁኔታ ማለት ነው። የህወሀት አመራሮች በተደጋጋሚ በሰጧቸው መግለጫዎች የኢትዮጵያ ሰራዊት መቀሌን ጨምሮ ከክልሉ የወጣው ተሸንፎ መሆኑን ቢገልጹም ጠቅላይ ሚኒስትር አብይ ግን መንግስታቸው ሰራዊቱን ያስወጣው ጥናት በማድረግ የጥሞና ጊዜ ያስፈልጋል በሚልና ኢትዮጵያ ባሉባት ሌሎች የተለያዩ ችግሮች ላይ ትኩረት ለማድረግ በማሰብ መሆኑንም በድጋሚ አንስተዋል። ይህ ውሳኔ ከመወሰኑ በፊት ከትግራይ ክልል የተለያዩ የህብረተሰብ ክፍሎች ጋር እንዲሁም ከመንግስታቸው የካቢኔ አባላትና ወታደራዊ አመራሮች ጋር በርካታ ውይይቶች እንደተደረጉም ነው የገለጹት። ሰራዊቱ ከትግራይ ክልል የወጣው በአራት ግንባሮች ተከፍሎ ከአንድ ወር በላይ በቆየ ሂደት መሆኑንም ጠቅላይ ሚኒስትሩ ተናግረዋል። የሰራዊት ማውጣትን በሚመለከት ያው ከዚህ ቀደም ሀሳቡን መግለጹ የራሱ ችግር ስላለበት ከወታደራዊ ዲሲፕሊንና ሚስጥር አንጻር አልተገለጸም፣ ግን አሁን ግልጽ ለማድረግ እኛ ወታደር ያወጣ ነው። ትናንትና መቀሌ ወጣ ሲባል ስትሰሙ አይደለም። ከአንድ ወር በላይ የፈጀ ፕሮሰስ ነው። በአራት ግንባር ከፍለን እያወጣን ነበር። በአንደኛው ግንባር ትጥቆቻችንና ወታደሮቻችን ስናወጣ እናንተም አልጠረጠራችሁ፣ ጁንታውም አልጠረጠረም፣ ብዙ አላወቀም። ሁለተኛውን ዙር ስናወጣ ለምሳሌ ከምርጫ 15 ቀን በፊት ሰፊ ኃይል አወጥተናል። ብዙ ችግር አልነበረም። ሶስተኛው ኃይል ስናወጣ ነው ጥርጣሬ የመጣው። በርከት ያለ ኮምቦይ በርከት ያለ ኃይል ታጥቆ ተጭኖ ከመሀል አካባቢ ተንቤን አካባቢ ያለው ጋር ሲወጣ፣ በዚህ ጊዜ ሰፋ ያለ ህዝብ በማሰማራት ትጥቅ እየወጣ ነው ሰራዊቱ እየወጣብነው በሚል እና በሌላም በሌላም ምክንያት አንድ የ203 መኪና በሚንቀሳቀስበት ሰዓት በኪሎሜትሮች ነው ጉዞ ያለው እና እዚህ መሃል መንገድ እየዘጉ ግጭት ለመፍጠር ጎማ መተንፈስ፣ መኪና ማቃጠል አይነት ሙከራዎች ተደርገዋል። አራተኛው ከመቀሌ ያወጣ ነው ኃይል። መቀሌ አካባቢ ጠንከር ያለ ኃይል በብዙ በሺ የሚቆጠሩ መኪናዎች አሰልፎ የወጣ ኃይል አመቺ ቦታ ላይ ስለነበረ ጥቃት ያልደረሰበት ብቻ ሳይሆን መቀሌን በኃይል ተይዟል ወይ ለምትሉ ሰዎች ከመቀሌ መከላከያ ወጥቶ ቢያንስ ለሁለት ቀን ጁንተው አልገባም። በኢትዮጵያ መንግሥት ላይ የሚዲያ ዘመቻዎች በስፋት እየተደረጉ እንደሚገኙና መንግሥትን ለመቀየር ሙከራ የሚያደርጉ ሀገራትም ጭምር መኖራቸውን በመግለጽ ጠቅላይ ሚኒስትር አብይ እነዚህን አካላት ተችተዋል። ባለፉት ጊዜዎች በጣም ብዙ ስራዎች ተሰርተዋል እዚያ አካባቢ ምንም አይነት የሚዲያ ጩኸት አላየንም። ሰሞኑን ግን እች ሁለት ቀን ዓለም አቀፍ ሚዲያው እያስተጋባ ያለበት መንገድ በጣም ያስገርማል። ኢትዮጵያውያን መንቃት እንዳለብን ያመላክታል። እንደዛ አይነት አፍ የሚያስከድን ምርጫ አካሂደን መዘገብ የተቸገረው ሚዲያ ከየት መጥቶ ነው አሁን እንደዚህ ድግስ ያሞቀው? ብለን ማሰብ ይጠይቃል። ዋናው ጉዳይ ግን እኛ በተቀደረልን ቦይ መንግስት መቀየር አለበት። አሁን ያለው መንግስት አይመችም የሚል ሙከራ የሚያደርጉ ሀገራት እንዳሉ እናውቃለን። ለእነዚህ ሀገራት ያለን መልእክት ኢትዮጵያ እስከ ጸናች፣ እስከ ቆመች ድረስ እዚህ ያሉ ግለሰቦች ስልጣን ላይ መቆም ሰከንደሪ ጉዳይ ነው። ተላላኪ እና የኢትዮጵያን ጥቅም የሚሸጥ መንግስት ከመሆን ደግሞ አንዴ ሳይሆን መቶ ጊዜ ሬጅም ቼንጅ ቢደረግ ይቻላል። ጥቅም ስለሌለው ግን አያዋጣም። የኢትዮጵያ ሕዝብ በሪፈረንደም አሳይቷል፣ ምን እንደሚፈልግ። ከእኛ ጋር ተከባብሮ አብሮ መኖር ጥሩ ነው። ከዛ ውጭ ያለው ነገር ብዙ ጠቃሚ አይደለም። ነገር ግን ኢትዮጵያውያን የሚቀደድልን ቦዮዎች አሉ። ቆም ብለን ማየት ያስፈልገናል። ሰኔ 14 ከተካሄደው አጠቃላይ ምርጫ ጋር በተያያዘ በሰጡት ማብራሪያ ምርጫው ስኬታማና አስተማሪ እንደነበር ገልጸው ለዚህም ህዝቡን የፖለቲካ ፓርቲዎችንና ምርጫ ቦርድን ጨምሮ የተለያዩ አካላትን አመስግነዋል። ሪፈረንደም ወይም ህዝበ ውሳኔ ብለው በገለጹት ምርጫ የኢትዮጵያ ህዝብ ሰላምና ጠንካራ መንግስት እንደሚፈልግ አሳውቋል ያሉት ጠቅላይ ሚኒስትሩ ይህን ለመቀልበስ የሚነሳ ማንኛውም ሀሳብ ተቀባይነት እንደሌለው አስጠንቅቀዋል። የኢትዮጵያ ህዝብም አሁን ባደረገው ሪፍረንደም ሪፍረንደም ያደረገው ባይ ዘ ወይ የኢትዮጵያ ህዝብ የተመዘገበው ከተመዘገበው የመረጠው በፐርሰንቴጅ የታወዳድሩት በዓለም ላይ አደግሁ የሚል ሀገርም አሜሪካን ጨምሮ ሊመርጥ ከሚችል ዜጋ የመረጠው ቁጥር የኢትዮጵያ በጣም ብዙ እጥፍ ይበልጣል፣ ይሻላል። መርጦ አልወጥቶ ነግሮናል። ለእኛም ሌላውም የምፈለገው ሰላም ነው። መንግስት ጠንካራ መንግስት ነው። ዝም ብላችሁ የሚላላክ ነገር አታምጡብኝ ብሏል። አሁን ይህን ለማፍረስ ደግሞ የቋንቋ አዳዲስ ቋንቋዎች ይፈጠራሉ። አንሰማም። የኢትዮጵያ ህዝብ ሪፍረንደም እናከብራለን። የኢትዮጵያ ህዝብ ሪፍረንደም ግን ሜሴጁ አንድ ፓርቲ ይለፍ ሳይሆን ኢትዮጵያ ታሸንፍ እንደሆነም በደንብ እንገነዘባለን። ኢትዮጵያውያን በጋራ ሆነን የተሻለ መንግስት የተሻለ ስርዓት እንፈጥራለን። እስካሁን የነበረውን አይነት መንግስታዊ መዋቅር እንዲቀጥል የመንግስታቸው ፍላጎት እንዳልሆነ ገልጸው በምርጫው የተሳተፉ የፖለቲካ ፓርቲዎች እንደየተሳትፏቸው በመንግስት የአስፈጻሚ መዋቅር ውስጥ እንደሚካተቱም ጠቁመዋል። ከዚህ ቀደም እንደነበረው አይነት መንግስት ኢትዮጵያ ደግማ እንድትፈጥር አንፈልግም እኛ ምንፈልገው ከየፓርቲው ያሉ ሻልሻል ያሉ ሰዎች አንድ ሚሁለት ካብኔ ውስጥ አንድ ሚሁለት፣ በየኤጀንሲው፣ በየክልሉ፣ በየምናምኑ እየገባ ሀገሩን የሚያግዝ ፖለቲካ ሲመጣ የሚጨቃጨቅ ልማት ሲመጣ አብሮ የሚሰራ ነው እንጂ ምንፈልገው ተቃዋሚ የሆነ ሁሉ ከወደቀ ወድቀሃል፣ አምስት ዓመት ጠብቅ አንልም። በእርግጥ ይሄ ምርጫ በጣም ተሸውደው በወዳጆቻቸው የግምገማ ስህተት ምክንያት ተሳስተው ያጡ ሰዎች አምስት መጠበቅ ሊገደሉ ይችላሉ። ከዛ ውጭ ግምገማ ሳያሳስተው ጸንቶ ቆሞ በውድድር ውስጥ ያለፈ ግን በየደረጃው በአስፈጻሚ ውስጥ በተለያየ አካላት ተሳትፎ ጠንካራ መንግስት፣ ሀገር የሚያሻግር መንግስት ማድረግ አለብን። ይሄን የምናደርገው ኢትዮጵያ ታሸንፍ፣ ኢትዮጵያ አሸንፋለች ካል ብልጽግና አሸንፏል ከሚለው ጋር በጣም ይራራቃል። ኢትዮጵያ የምታሸንፈው ልጆቿ ሁሉ በጋራ ሲቆሙላት ስለሆነ በእኛ በኩል የምንፈልገው በየትኛውም ደረጃ ቢሆን አገሩን በነፃነት ማገልገል የሚፈልግ ሰው ከእኛ ጋር ሆኖ እንዲያገለግል እንፈልጋለን። ጠቅላይ ሚኒስትሩ ኢትዮጵያ አሁን ላይ በተለያዩ ሀገራት ካሏት ከስልሳ በላይ ኤምባሲዎችና የቆንስላ ጽሕፈት ቤቶች ውስጥ ቢያንስ ሰላሳ ኤምባሲዎች መዘጋት እንዳለባቸውም ተናግረዋል። ለዚህም በዋና ምክንያትነት ያስቀመጡት የወጪ ቁጠባ ነው። በሌሎች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይም ሰፊ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ በማጠቃለያቸው የስልጣን ጊዜውን ያጠናቀቀውን ምክር ቤት አመስግነዋል። ከኮቪድ-19 ወረርሽኝ ጋር በተያያዘ በአምስተኛ የምርጫ ዘመኑ የስልጣን ጊዜው በህገ መንግስቱ ከተደነገገው በላይ ለስድስተኛ ዓመት የቆየው የህዝብ ተወካዮች ምክር ቤት በዛሬው አራተኛ ልዩ ስብሰባው ለ2014 ዓ.ም የቀረበውን 561.67 ቢሊዮን ብር በጀት አጽድቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ